አልሻባብን በሁለት ዓመታት ውስጥ ለማሸነፍ የሚያስችል ስልት ማዘጋጀታቸውን የሶማሊያው ፕሬዚዳንት መሐመድ አብዱላሂ ፎርማጆ አስታወቁ። ለሦስት ቀናት ይፋዊ የስራ ጉብኝት አዲስ አበባ የገቡት መሐመድ ከጠቅላይ ሚኒስትር ኃይለማርያም ጋርም መወያየታቸው ተዘግቧል። መግለጫም ሰጥተዋል። እስክንድር ፍሬው ዝርዝሩን ይዟል። ባለፈው የካቲት የተመረጡት በአንዳንድ የመገናኛ ብዙኃንም ወደ ኢትዮጵያ ለመምጣት ዘግተዋል ሲባሉ የነበሩት መሐመድ አብዱላሂ ፎርማጆ አዲስ አበባ ናቸው። ለሶስት ቀናት ይፋዊ የስራ ጉብኝት አዲስ አበባ የገቡት ፕሬዚዳንቱና የልዑካን ቡድ ናቸው ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር በብሔራዊ ቤተ መንግስት ተወያይተዋል። ሽብርተኝነትን በተለይም አልሸባብን ለማሸነፍ ከኢትዮጵያ መንግስት ጋር በጋራ እየሰሩ መሆኑን ያስታወሱት ፕሬዚዳንቱ ውጤት እየተገኘ መሆኑንም ገልጸዋል። በሶማሊያ ሰላምና መረጋጋት ለማምጣት ሽብርተኝነትንና ከአልቃይዳ ጋር ግንኙነት ያለውን አልሻባብንም ለመዋጋት በጋራ እየሰራን ነው። ስለዚህ ይህንን የማድረግ ታሪክ ደግሞ አለን። ታላቅ ስራ ሰርተናል። ያንን ግንኙነት ማጠናከራችንንም እንቀጥላለን። ፕሬዝዳንት መሐመድ አብዱላሂ ፋርማጆ ወደ ስልጣን ከመጡ ወዲህ ኢትዮጵያን ሲጎበኙ የመጀመሪያቸው ነው። ቀደም ብለው የጎበኟቸው አገራት አሉ። ቀደም ብለው የጎበቸ ሀገራት ግን አሉ። ኢትዮጵያ አልሸባብ ግልጽና ወቅታዊ አደጋ ደቅኖብኛል በማለት ጦሯን ወደ ሶማሊያ የላከችው ገና ከጅምሩ ነው። በአሁኑ ወቅትም በዚያች ሀገር ለሚገኘው የአፍሪካ ሕብረት የሰላም አስከባሪ ተልእኮ ወታደር ካዋጡ ሀገራት አንዷ ናት። የቀደሙት የሶማሊያ መሪዎች ዋነኛ አጋርና ወዳጅ ሆናም ቆይታለች። አንዳንድ የመገናኛ ብዙሀን አዲሱ ፕሬዝዳንት ወደ ኢትዮጵያ ለመምጣት መዘግየታቸውን የጻፉት እንደ ግንኙነት መቀዛቀዝም የቆጠሩት ከዚህ ሁሉ በመነሳት ይመስላል። የሁለቱ ሀገራት መሪዎች ዛሬ የሰጡት መግለጫ ግን ትብብራቸው ተጠናክሮ እንደሚቀጥል የተገለጸበት ነው። በተለይ አልሸባብን በመዋጋት ረገድ ፕሬዝዳንቱ መሐመድ አብዱላሂ ፋርማጆ እንዲያውም ለዚህ ዓላማ የሁለት ዓመት እቅድ መንደፋቸውን ለዚህም የኢትዮጵያንና የሌሎች ጎረቤቶቻቸውን ድጋፍ እንደሚሹ ተናግረዋል። has a very extensive and comprehensive strategy. የእኔ መንግሥት አልሻባብን በሁለት ዓመታት ውስጥ ለማሸነፍ የሚያስችል ሰፊና የተብራራ ዕቅድ አለሁ በጎረቤት በአሚሶምና በዓለም አቀፍ ማኅበረሰብ ድጋፍ። ምክንያቱም አልሻባብ የሶማሊያ ስጋት ብቻ አይደለም። ሶማሊያን የሚጠቀመው እንደ መሠረትና መነሻ ነው። ሐሳባቸውና ስልታቸው ከሶማሊያ ድንበሮች አልፎ መሄድ ነው። እነርሱን ለማሸነፍ መተባበርና አብረን መሥራት ያለብንም ለዚህ ነው። They are not interested in for humanity and any type of development. So it's our best interest. ምክንያቱም እነርሱ በሽታ ናቸው። በምንም አይነት ሰብአዊ ነገርና ልማት ላይ ፍላጎት የላቸውም። ስለዚህ ይህንን አደጋ መዋጋት ለኢትዮጵያ፣ ለሶማሊያ፣ ለኬንያና ለሁሉም ጎረቤት ሀገሮች የጋራ ጥቅም የሚሆነው ለዚህ ነው። የሶማሊያው ፕሬዝዳንት ኢትዮጵያን እየጎበኙ ያሉት በድርቅ ምክንያት በሚሊዮኖች የሚቆጠሩ የሀገራቸው ዜጎች ለረሃብ በተጋለጡበት ወቅት ነው። ይህንኑ ያስታወሱት የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝም ይበልጥ ድጋፍ መደረግ ያለበት ለሶማሊያ መሆኑን ተናግረዋል። ምንም እንኳን ሶማሊያና ኢትዮጵያ ሁለቱም በአሁኑ ወቅት በድርቅ የተጠቁ ቢሆኑም ኢትዮጵያ ይህንን ችግር ለመቋቋም በተሻለ ሁኔታ ላይ የምትገኝ ይመስለኛል። ሶማሊያ ግን ይበልጥ ድጋፍ ያስፈልጋታል። ስለዚህ ዓለም አቀፉ ሕብረተሰብ ለሶማሊያ ሰብአዊ ቀውስ ድጋፍ እንዲያደርግ ጥሪ ለማቅረብ ከፕሬዝደንቱ ጋር ተስማምተናል። ከረጅም ጊዜ ትብብር አንጻርም በምግብ ዋስትና ፕሮግራሞች ዘርፍ አብሮ ለመስራት መስማማታቸውን ጠቅላይ ሚኒስትሩ ገልጸዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ